በወንበራ ወረዳ ሁለት ቀበሌዎች ውስጥ ደረሰ በተባለው ጥቃት በርካታ ሰዎች ታግተው በታጣቂዎች መወሰዳቸውን የአካባቢው ነዋሪዎች ተናግረዋል። እስካሁን የአራት ሰዎች ህይወት ማለፉንም ከስፍራ ወደ ሌላ አካባቢ የሸሹ ነዋሪዎች አመልክተዋል። ከነሐሴ 22 2012 ዓ ም አንስቶ በአካባቢው የሚንቀሳቀሱ ታጣቂዎች መታየታቸውንና ከብት መዝረፋቸውንም አክለዋል። አንድ አባታቸው በታጣቂዎች መገደላቸውን በስልክ የነገሩን የአካባቢው ነዋሪ በበረሃማ ስፍራዎች የሚኖሩ አርሶ አደሮች ሙሉ በሙሉ አካባቢውን ለቀው ወደ ሌላ ስፍራ መሸሻቸው ገልጸዋል። ጉዳዩን ለወረዳ ፖሊስ ጽፈት ቤት እና ለሌሎችም በየደረጃው ላሉት የመንግስት አካላት ቢያመለክቱም ምላሽ ማግኘት አለመቻላቸውን ገልጸው ከሞቱ ሰዎች መካከል የሦስቱ አስከሬን እስካሁን አለመነሳቱን ጠቁመዋል። የታፈኖች የታፈኑ አንድ ህጻን የአስራሁለት አመት ህጻን ጋር አራት ሰው አለ። ከአራቶቹ ደግሞ አንደኛው እንጀራ እናት ይላል። እንደገና ደግሞ በች በኩል እንደዚያው ሁለት ሰው እስኪ ናቸው አልተነሳም። አራት ሰው ልጆች አስኖ እንደሄደ እስካሁን ደስ ያደ መረጃኛ ወይ ነው ምን ያውቅ በአጠቃላይ አሁን የሞተ ሰው ምን ያህል ነው? ሰው ጠ ብዙ ሰው ጠፍቶ ነው ያሉት ግን በንትን ደረጃ ያዝም ብሎ እንዲ የተረጋገጠ አራት ሰው ነው። እንግዲህ አራቶቹ ደግሞ እስካሁን ያልተቀበሩ ሰውሰዋል። በታጣቂዎች በደረሰባቸው ጥቃት የአጎታቸው ህይወት ማለፉን የነገሩን ሌላው የአካባቢው ነዋሪም ይባችና፣ ሳንቂ ከተባሉ ቀበሌዎች ስምንት ሰዎች በታጣቂዎች መታገታቸውንና እስካሁን አለመገኘታቸውን አስረድተዋል። ሲሆን ራሴ ይዘ ሄዱት ከተገደሉት ላይ አንድ ሰው ተምሯል። በወንበራ ወረዳ ሁለት ቀበሌዎች ውስጥ በደረሰው ጥቃት ምክንያት የሰው ህይወት ማለፉንና ከሁለቱም ቀበሌዎች ከመቶ በላይ ሰዎች ከቤት ንብረታቸው መፈናቀላቸውን የወረዳው ኮሚኒኬሽን በፌስቡክ ገጹ ይፋ አድርጓል። በመተከል ዞን ቡለን ወረዳ ኤጳር እና ዶቢ በተባሉ ቀበሌዎችን በተመሳሳይ ከትናንት በስቲያ በታጣቂዎች ጥቃት መፈጸሙን ነዋሪዎች ተናግረዋል። በተለይም ከከተማ ራቅ ባሉ ስፍራዎች የሚደርሱ ጥቃቶች ከፍተኛ መሆናቸውንና ብዙ ቁጥር ያላቸው የአርሶ አደሮች ከብቶች መዘረፋቸውንም አክሏል። ሙንበራ ወረዳ አካባቢ ነበረ መነሻው። አሁን ከተወሰነ ቀን ወዲህ ደግሞ ይሄን ሁለት ሦስት ቀን ወደዚህ ወደ ቡለን ወረዳን በመሻገር ጉዳቶችን የማድረስ እና ሙከራ የማድረግ ነገሮች አሉ። ያ አሁን እንዳልኩ ብለ ነው። ተጋሜ ዶቢ የምትባል ቀበሌ አካባቢ ወጣ ብሎ ወደ ገጠር ወደ ኢትዮቂ ወደ ቆንጤ አካባቢ የሰው ንብረትን ያው ከብት ምናምን መሊት ላይ ሰባት ሰዓት አካባቢ ያን ዘርፎ ለመሄድ ምናምን ሲሞክሩ ሽፍታ ቡድኖች የንብረቱ ባለቤቶች ገበሬዎች ለመከላከል ሲሞክሩ በተደረገ ተኩስ ነገር ሁለት ወንጅና ያው በጥይት ተመተው ቆስለዋል። የመተከል ዞን ዋና አስተዳዳሪ አቶ አትንኩት ሽቱ በዚህ ጉዳይ ላይ በስልክ በሰጡን ማብራሪያ በወንበራ ወረዳ በተፈጠረው የጸጥታ ችግር ስድስት ሰዎች መታገታቸውንና የሰው ሕይወት መጥፋቱንም አስረድቷል። በቡለን ወረዳም በአካባቢው የሚንቀሳቀሱ ሽፍቶች የነዋሪውን ንብረት መዝረፋቸውን በመጥቀስ በአካባቢው የጸጥታ ኃይሎች መሰማራታቸውን ጠቁሟል። ከጥቃት አድራሾቹ መካከል እስካሁን በቁጥጥር ስር የዋለ የለም ተብሏል። የብችና ሳንኪ ስድስት ሰዎች አፍነ ወስደዋል። ሁለቱ ሞተዋል። ሁለት ሰዎች አራቱ የት እንዳሉ አይታወቅም። ይዟቸው ነው የሄዱ አሁን ያለው መልካን ላይ ና መልካን ቀበሌ የወንበራ ነው። የቋር ደግሞ የቡለን ነው። አሸባሪው ህዝቡን እያሸበረ ያለ እዛ ነው። የጸጥታ ኃይል ገብቷል። ከፖሊስም ከመከላከያም ከፌዴራል ፖሊስም ከክልሉ ልዩ ኃይልም አስተባብረን ነው በቤኒሻንጉል ጉሙዝ ክልል በተለይ በመተከል ዞን የተወሰኑ ወረዳዎች ከዚህ ቀደም በልዩ ሁኔታ በአገር መከላከያ ና በፌዴራል ፖሊስ እንዲሁም የክልል ጸጥታ ኃይሎች በጋራ ባቋቋሙት ኮማንድ ፖስት ሲጠበቁ የቆዩ ሲሆን በዚህ አካባቢ ኮማንድ ፖስት የአካባቢውን የጸጥታ ችግር በአጭር ጊዜ ውስጥ ለመፍታት ሲባል በሚያዝያ አውር 2012 ዓ ም ወደ ስራ መግባቱ የሚታወስ ነው። ኮማንድ ፖስቱ ስራ ከጀመረ ወዲህ በተለያዩ ጊዜያት በዞኑ ውስጥ በተከሰቱት ግጭቶች ና ጥቃቶች ከ30 በላይ ሰዎች ህይወት አልፈዋል። ለዲ ደብሊው ዘገባ ነጋሳ ደስታ sale ka asosa